Foreign Service Institute, Americ Basic Course, Unit 40. Basic Sentences for Learning. Kavt Dur Aure Yeduraure Stivakos, <laughs> Lithuania, Kavtochina, Yeduraure, China, but itu in Garun. በግ፣ ፍየል፣ ግመል። የኢትዮጵያ ከብቶች ላም፣ በሬ፣ በግ፣ ፍየል፣ አህያ፣ ፈረስ፣ በቅሎ፣ ግመል እና እነዚህን የመሳሰሉ ናቸው። ዝሆን ቀጭኔ፣ ነብር፣ ጅብ፣ ዥብ፣ ተኩላ፣ ቀበሮ። የዱር አውሬዎች ደግሞ አንበሳ፣ ዝሆን፣ ቀጭኔ፣ ነብር፣ ጅብ፣ ተኩላ፣ ቀበሮና እነዚህን የመሳሰሉ ናቸው። እንስሳ የቤት እንስሳ ከዚህም በላይ እንደ ውሻና ድመት ያሉ የቤት እንስሳዎች ይገኛሉ። አብዛኛውን ጊዜ ኢትዮጵያ ለውጭ አገር የምትሸጣቸው ምን ዓይነት ነገሮች ናቸው? አሁን ወደ ሥራ ለመሄድ ስለ ቸኰልሁ፣ ሁሉንም ልዘረዝር ልዎት ጊዜ የለኝም፤ ግን ዋና ዋናዎቹ ቡና፣ ቆዳና የዘይት እህሎች ናቸው። ማስፈታት ሥራ ማስፈታት እሺ፣ አሁን ሥራ ላስፈታዎ አልፈልግምና፣ ይበሉ። ጤና ይስጥልኝ። አሜን፣ ጤና ይስጥልኝ። ፎፍሎንስን እስቲ እባክዎ ስለ ኢትዮጵያ ከብቶችና የዱር አውሬዎች ዐይነት በጥቂቱ ይንገሩኝ። የኢትዮጵያ ከብቶች ላም፣ በሬ፣ በግ፣ ፍየል፣ አህያ፣ ፈረስ፣ በቅሎ፣ ግመል እና እነዚህን የመሳሰሉ ናቸው። የዱር አውሬዎች ደግሞ አንበሳ፣ ዝሆን፣ ቀጭኔ፣ ነብር፣ ጅብ፣ ተኩላ፣ ቀበሮ እና እነዚህን የመሳሰሉ ናቸው። ከዚህም በላይ እንደ ውሻና ድመት ያሉ የቤት እንስሳዎች ይገኛሉ። አብዛኛውን ጊዜ ኢትዮጵያ ለውጭ አገር የምትሸጣቸው ምን አይነት ነገሮች ናቸው? አሁን ወደ ሥራ ለመሄድ ስለ ቸኮልሁ ሁሉንም ልዘረዝር ለወት ጊዜ የለኝም፣ ግን ዋናዎቹ ቡና፣ ቆዳና የዘይት እህሎች ናቸው። እሺ፣ አሁን ሥራ ላስፈታው አልፈልግምና ይበሉ። ጤና ይስጥልኝ። አሜን። ጤና ይስጥልኝ። ፎር ኮምፕሬንሽን እስቲ ባክዎ ስለ ኢትዮጵያ ከብቶችና የዱር አውሬዎች አይነት በጥቂቱ ይንገሩኝ። የኢትዮጵያ ከብቶች ላም፣ በሬ፣ በግ፣ ፍየል፣ አህያ፣ ፈረስ፣ በቅሎ፣ ግመልና እነዚህን የመሳሰሉ ናቸው። የዱር አውሬዎች ደግሞ አንበሳ፣ ዝሆን፣ ቀጭኔ፣ ነብር፣ ጅብ ተኩላ ቀበሮና እነዚህን የመሳሰሉ ናቸው። ከዚህም በላይ እንደ ውሻና ድመት ያሉ የቤት እንስሳዎች ይገኛሉ። አብዛኛውን ጊዜ ኢትዮጵያ ለውጭ አገር የምትሸጣቸው ምን አይነት ነገሮች ናቸው? አሁን ወደ ሥራ ለመሄድ ስለቸኮል ሁሉንም ልዘረዝርለት ጊዜ የለኝም ግን ዋናዎቹ ቡና፣ ቆዳና የዘይት እህሎች ናቸው። እሺ፣ አሁን ስራ ላስፈታው አልፈልግም እና ይበሉ። ጤና ይስጥልኝ። አሜን፣ ጤና ይስጥልኝ። ዩስፍ ወርድ ገበሬው ፈረሶቹን ይመግባል። መመገብ። ምን አይነት ከብቶች ታረባላችሁ? ማርባት ሌሊት ማደን አይቻልም። አደን ቀላል ስራ አይደለም። ብዙ የቤት እንስሳዎች ቤትህ ውስጥ አሉህ? አዎን፣ ሁለት የሚሆኑ የቤት እንስሳዎች አሉኝ። እዱር ውስጥ አውራ አይተህ ታውቃለህ? አሁን በቀደምነት አንድ አንበሳ አየሁ። የቤት እንስሳዎች ዱር ውስጥ ያድራሉ? የለም አያድሩም። ቢያድሩ የዱር አውሬዎች ይበሏቸዋል። አብዛኛውን ጊዜ የቤት እንስሳዎች ምን አይነት ምግብ ይመገባሉ? እሱ እንደ እንስሳው አይነት ነው። ለምሳሌ ውሻና ድመት አብዛኛውን ጊዜ ሥጋና ወተት ይመገባሉ። ብዙ አይነት ከብቶች ወደ ውጭ አገር ትሸጣላችሁ? የለም አንሸጥም። ገበሬዎች ከብቶቹን ለመሸጥ ያረባሉ። አዎ፣ ያረባሉ። ኢትዮጵያ ውስጥ ከብት ማርባት ትልቅ ስራ ነው። አዎ፣ አብዛኛው የኢትዮጵያ ሕዝብ የሚኖረው በእርሻና ከብት በማርባት ነው። መሸጥ የምትፈልጓቸውን እንስሳዎች የት ትሸጧቸዋላችሁ? በገበያ እንወስድና እንሸጣቸዋለን። ገበሬዎች ብዙ ከብቶች አሏቸው? አዎ ብዙ ከብቶች አሏቸው። ወባ ባለበት ስፍራ እንስሳዎች ይኖራሉ? አዎን ይኖሩ ይመስለኛል። ከብት ማርባት ትልቅ ጥቅም አለው። አሁን በጣም ብዙ ጥቅም አለው። አንድ ሰው ሲያድን በጣም መጠንቀቅ ያስፈልገዋል። አሁን መጠንቀቅ ያስፈልገዋል። ጓደኛህ እንዳንተ አደን ማደን ይወዳል? አዎ፣ በጣም ይወዳል። ይህኛው ፈረስ ከዚያኛው ይበልጣል። በጣም አይበልጥም። ኢትዮጵያ ውስጥ ወጣቶች አደን ያድናሉ? አዎ፣ ትንንሽ አውሬዎችን ያድናሉ። ለወተት የሚሆኑት እንስሳዎች በጣም ብዙ ናቸው። በጣም የታወቀችው ላም ናት። ነገር ግን ግመልና ፍየል ደግሞ ወተት ይሰጣሉ። እርስዎ የግመልና የፍየል ወተት ጠጥተው ያውቃሉ? የለም፣ ጠጥቼ አላውቅም። ብዙ አውሬዎች የሚገኙበትን ዱር ልታሳየን ትችላለህ? የለም፣ ላሳየው አልችልም፣ ምክንያቱም ስለማላውቀው ነው። ከዝሆንና ካንበሳ የቱ ትልቅ ነው? ከአንበሳ ዝሆን በጣም ትልቅ ነው። ቀጭኔ የቤት እንስሳ ናት? የለም የዱር አውሬ ናት። ኢትዮጵያ ውስጥ የነብር ቆዳ ይሸጣል? አዎ፣ ከፍ ያለ ገንዘብ ያወጣል። ተኩላና ቀበሮ ይመሳሰላሉ? የለም፣ በጣም አይመሳሰሉም። እዚህ አገር ጅብ አይተው ያውቃሉ? የለም፣ ከመጣው ጀምሮ እስካሁን ጅብ አላየሁም። አንድ በጣም ጥሩ የወተት ላም ስንት ብር ታወጣለች? አንድ መቶ ብር ያህል ታወጣለች። የእርሻ በሬ ምን ያህል ያወጣል? እሱ በጣም ውድ ነው። የቤት እንስሳ አርብተህ ታውቃለህ? የለም፣ አላረባሁም። ግመልን ከቀጭኔ መለየት ይቻላል? አዎ፣ ሁለቱ የተለያዩ እንስሳዎች ስለሆኑ መለየት አስቸጋሪ አይደለም። ከበቅሎና ከፈረስ የትኛው ቅን እንስሳ ነው? ፈረስ ሁልጊዜ ቅን እንስሳ ይባላል። ከበቅሎና ከአህያ የትኛው ብዙ ገንዘብ ያወጣል? በቅሎ ከፍ ያለ ገንዘብ ያወጣል። አሜሪካ ውስጥ አህያ አይተህ ታውቃለህ? የለም፣ አይቻ አላውቅም። የአባትህ ስራ ከብት ማርባት ነው? አዎን፣ ከብት ማርባት ነው። ቤትህ ውስጥ ድመት አለህ? አዎ፣ ሁለት ድመቶች አሉኝ። ውሻው ጥሩ ነው? አዎ በጣም ጥሩና ቅን ነው። ነረቲቭ ድርሰት ለማዳ እንስሳ እዱር ውስጥ አያድርም። እዚህ ዱር ውስጥ አደን ማደን ተከለከለ መከልከል ያለ ፈቃድ በኢትዮጵያ ውስጥ ብዙ ልዩ ልዩ አይነት ከብቶች፣ የቤት እንስሶችና የዱር አውሬዎች ይገኛሉ። አንዳንድ የዱር አውሬዎች በሌሎች አገሮች ውስጥ ስለማይገኙ እየተሸጡ ወደ ውጭ አገር ይሄዳሉ። በጠቅላላው በብዙ የሚገኙት ከብቶች እንደ ላም፣ በሬ፣ በግ፣ ፍየል፣ አህያ፣ በቅሎ፣ ፈረስና ግመል ይመሳሰሉ ናቸው። እነዚህም ከብቶች ለብዙ ነገሮች ስለሚያገለግሉ ገበሬዎች ሁሉ እንደነዚህ ያሉ ከብቶች አሏቸው። አንዳንድ ሰዎች በቤታቸው ውስጥ ውሻና ድመት እንደ ለማዳ እንስሳ ያስቀምጣሉ። ከዱር አውሬዎች ዋና ዋናዎቹ አንበሳ፣ ዝሆን፣ ነብር፣ ቀጭኔ፣ ጅብ፣ ተኩላ፣ ቀበሮና እነዚህን የመሳሰሉ ናቸው። የዱር አውሬዎች ለማደን በሕግ የተከለከለ በመሆኑ ማንም ሰው ያለ ፈቃድ ሊያድን አይችልም። ጥያቄዎች። በኢትዮጵያ ውስጥ ከብቶች ይገኛሉ? የከብቶቹን ስም ጥራ። በኢትዮጵያ ውስጥ ምን አይነት የዱር አውሬዎች ይገኛሉ? ለምን አንዳንድ የዱር አውሬዎች ወደ ውጭ አገር ይላካሉ? ከብቶች ለምን ያገለግላሉ? ድመቶች የት ይኖራሉ? ውሻ ለምን ይጠቅማል? ማንም ሰው ለማደን ይችላል? ቀበሮና ጅብ በአሜሪካ ውስጥ ይገኛሉ? This is the end of Unit 40.